የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሐሙስ ነሐሴ 23 2011 ዓ ም ነው። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጫትን የመሳሰሉ ሲሶች በኢትዮጵያውያን ወጣቶች ላይ እያደረሱ ያሉትን ውጥንቅጥ የሚያስዳስስ መሰናዷለን። ሆል ናይት አብዛኞቹ ጫት የሚቅሙት የማንበብና የሚፈልጉትን የመሥራት አቅማቸውን እንደሚጨምረው ስለሚያምኑ ነው። ሲቅሙ ሌሊቱን ሙሉ ማንበብ ይችላሉ። አንዳንዶቹ ከቃሙ በኋላ ዘና ለማለትና ለመረጋጋት አልኮል ይጠቀማሉ። አንዳንዶቹ ደግሞ ምርቃና የሚባለውን ሳያስወግዱ እንዳሉ ይሆናሉ። አቶ ወልዳይ ሀጎስ ናቸው። መቀሌ የሚገኘው የአደንዛዥ ዕጽና አልኮል ሱሰኞች ማገገሚያ ማዕከል ኃላፊ ናቸው። ዘገባው ቆየት ብሎ ይደመጣል። የልጆቹ ብዛት እየተመጣጠነ ያለበት ሁኔታ አይደለም ያለውና ይህ ይሄ ፋውንዴሽን ትልቁ ዓላማው ምንድን ነው? እዛ ላሉ ልጆች እንግዲህ በሚኖራቸው ቆይታ ያው ሀገር ውስጥ ከሚወስዳቸው ድረስ የተመቸ ሁኔታ እንዲሆንላቸው በማሳደገት የሚያሳልፉት ጊዜ ጥሩ በሆነ ለልጆች የተመቸ ሁኔታ የሚያድጉበትን ነገር ለማመቻቸት የሚሰራ ፋውንዴሽን ነው። ጸደይ ተድላና የሰማናት ነዋሪነቷን በዚህ በአሜሪካን ሀገር ያደረገች የሙሉ ጊዜ እናት ናት። ይሁንና ቤት መዋል ሳይገድባት የራሷን የዩቲዩብ ገጽ ከፍታ እናት የመሆን ሂደት ውስጥ የተማረቻቸውን ነገሮች ታጋራለች፣ በወላጅ ላጡ ልጆች ደግሞ ገቢ ታሰባስባለች። የምሽቱ እንግዳችን ናት። ወደ ምስራቅ ኢትዮጵያ እናቀናለን። ወደ ቴክኖሎጂው ሰፈርም እንዘልቃለን። አብራችሁ እንድትቆዩ ግብዣውን የምናቀርበው እኔ ሀብታሙ ስዩም ነኝ እንዲሁም ኤደን ገረሞ አብረናችሁ እናመሻለን። በመጀመሪያ አጫጭር ዜናዎችን እናስደምጣችኋለን። ወደ ዜናዎቹ እናቀናለን። ከዜናዎቹ ጋር ተመልሰን መጥተናል። በትግራይ ክልል ፖለቲካዊ እንቅስቃሴ ለማድረግ በሚያደርጉት ጥረት በመንግስታዊ አካላት ችግር እያጋጠመን ነው ሲሉ የአረና ትግራይና የትግራይ ዴሞክራሲ ትብብር ፓርቲዎች አስታውቋል። የአረና ሊቀመንበርና የህዝብ ግንኙነት ኃላፊ ደግሞ ከትላንት በስቲያ ታስረው እንደነበረ በሰጡት መግለጫ አስታውቋል። የትግራይ ጸጥታና አስተዳደር ቢሮ በበኩሉ የክልሉ የጸጥታ አካላት ለሁሉም በፍትሐዊነት የሚያገለግል ነው ብለዋል። ከትላንት በስቲያ የአረና አመራሮች እንቅስቃሴ ያጠራጠራቸው ሰዎች ለጸጥታ አካላት ጥቆ አቋቋማ ሰጥተው ፖሊስም ይዞ ወደ ማረፊያ ቦታ ወስዶ የሚያስፈልግ ጥያቄ ጠይቆ ሸኝቷቸዋል በማለትም ገልጸዋል። በደቡብ ሱዳን ኢንሳይ ሴኪሪቲ ለሚባል የግል የድህንነት ጥበቃ ኩባንያ የሚሰሩ ሀያ የውጭ አገር ዜጎች ሀገሪቱን ለቀው እንዲወጡ የሀገሪቱ መንግስት ትእዛዝ መስጠቱ ተጋለጸ። የዋና ከተማዋ ጁባ ምክትል ከንቲባ ቲክቲክ ማያርዲት የኩባንያው ሰራተኞች የስለላ ስራ ይሰራሉ፣ ዜጎቻችንን ይበዘብዛሉ ሲሉ ወንጅለዋል። አንድ የኩባንያው ጠበቃ ግን ሰራተኞቻችን ከሀገር ይውጡ የሚል ትእዛዝ የያዘ ደብዳቤ አልደረሰንም ብለዋል። ኩባንያው የመንግሥት ክፍያዎችንና ለሰራተኞች ጥቅማ ጥቅሞችን ጡረታ እንዲከፍል በተደጋጋሚ ተጠይቆ አላከናውንም ብለዋል። በዚህም የተነሳ የአገር አስተዳደር ሚኒስቴር አራት የብሪታንያና አስራ ስድስት የኬንያ ዜጎች ከሀገር እንዲባረሩ ትእዛዝ መስጠቱን ነው ምክትል ከንቲባው የገለጹት። የዩናይትድ ስቴትስ የመካከለኛው ምስራቅ የሰላም እቅድ ይፋ የሚደረገው በሚቀጥለው ወር ከሚካሄደው የእስራኤል ምርጫ በኋላ መሆኑን ፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልኡክ ተናግረዋል። ጄሰን ግሪንብላንድ ትናንትና ረቡዕ ዕለት በሰጡት ቃል የሰላም ራዕዩን በከፊልም ቢሆን ከምርጫው በፊት ይፋ ላለማድረግ ከውሳኔ ላይ ደርሰናል ብለዋል። ሚስተር ትራምፕ የሰላም እቅዱ የፖለቲካው ክፍል ከምርጫ በፊት ሊወጣ ይችል ይሆናል ብለው ነበር። ባለፈው ሚያዝያ ወር ላይ በተካሄደው ብርቱ ፉክክር በነበረበት ምርጫ ያሸነፉት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የጥምረት መንግስት መመስረት ሳይችሉ መቅረታቸውን ተከትሎ የምክር ቤቱ ሌላ ምርጫ እንዲያካሄድ በወሰኑ ይታወሳል። የቀድሞው የዩናይትድ ስቴትስ የፌዴራል ምርመራ ቢሮው ኤፍቢአይ ዲሬክተር ጄምስ ኮሚ በፕሬዚዳንት ዶናልድ ትራምፕ ከሥራ እንደተባረሩ ከፕሬዚዳንቱ ጋር የተነጋገሩባቸውን ሚስጥራዊ ማስታወሻዎች ለመገናኛ ብዙሀን በመስጠታቸው የሚኒስቴር መስሪያ ቤቱን ፖሊሲዎችና የሥራ ቅጥር ስምምነታቸውን ጥሰዋል ሲል የፍትህ ሚኒስቴር ዋና ተቆጣጣሪ ከድምዳሜ ደርሷል። ይህን ይፋ የተደረገው ለረጅም ጊዜ ሲጠበቅ ቆይቶ ዛሬ ይፋ በሆነ ረፕ ሪፖርት ነው። ኮሚ ፕሬዚዳንቱ አስተዳደር ዘመናቸውን በጀመሩባቸው የመጀመሪያዎቹ አራት ወራት ውስጥ ሁለቱ ብቻቸውን ስላደረጓቸው ውይይቶች በጻፏቸው ሰባት ማስታወሻዎች ይፋ እንዳደረጉት በአንደኛው ፕሬዚዳንቱ በዋይት ሃውስ ጽሕፈት ቤታቸው በኦቫል ኦፊስ ሲያነጋግሯቸው በቀድሞ የብሔራዊ ጸጥታ አማካሪያቸው ማይክል ፍሌን ላይ የተጀመረውን ምርመራ እንዲያቆሙ እንዴት እንደጠየቋቸው ዘርዝረዋል። በመጨረሻም የ16 ዓመቷ የተፈጥሮና አካባቢ ደህንነት ተሟጋጅ ግሬታ ተንበርግ የዓለም አየር ግለት ጉባኤ ላይ ለመገኘት አትላንቲክ ውቅያኖስን የዓለምንም አይነት በካይ ጋዝ በማይለቅ የነፋስ ኃይል ቀዛፊ ትንሽ መርከብ አቋርጣ ኒውዮርክ ገባች። ተንደርበርግ ወደ ዩናይትድ ስቴትስ የተጓዘችው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ላይ ለመሳተፍ ሲሆን በመርከብ ያልተጓዘችው ደግሞ አየር በካይ ጋዝ የሚለቁ የንግድ አውሮፕላኖች ላይ ላለመሳፈር ብላ ነው። ገና የስምንት ዓመት ታዳጊ እያለች ስለ ንብረት ለውጥ ለመጀመሪያ ጊዜ መማሯን የገለጸችው ተንደርበርግ ከዚያን ጊዜ አንስታ ጉዳዩ በጣም እያሳሰባት እንደሄደም ትናገራለች። በሚቀጥለው ወር በሚካሄደው የተባበሩት መንግስታት ድርጅት የአየር ንብረት የድርጊት ጉባኤ ላይ ንግግርም ታደርጋለች። በመቀጠልም በታህሳስ ወር ቺሊ ውስጥ በሚካሄደው ሌላ መሰል ጉባኤም ላይ ትካፈላለች። ወጣቷ ስለ አየር ንብረት ደህንነት መማጎቷን ለመቀጠልም ለአንድ ዓመት ያክል ትምህርቷን አቋርጣለች። አድማጮች፣ ለሰዓቱ የያዝንላችሁ ዜናዎች ነበሩ። ከቀሪ ጋቢና ቪኦኤ ፕሮግራሞች ጋር አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። እያዳመጣችሁ ያላችሁት ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ሀብታሙ ስዩምና ኤደን ገረመው አብራችሁን ከአድማስ ተሻገሩ እንላለን። ወደ ቀዳሚው ዘገባ እንሻገር። ኢትዮጵያ ከበርካታ ሀገራት በበርካታ ሀገራት ክልክል የሆነውና በሰዎች ላይ የመነቃቃት ስሜት የሚፈጥረው ጫት እጽ የሚመረትባትና የሚሸጥባት ሀገር ናት። በዚህ ሱስ የተያዙ ወጣቶች የተከሰተባቸውን የጤናና የስነልቦናው ጥንቅጥ ለመግታት በአንዳንድ የኢትዮጵያ ክፍሎች የማገገሚያ ማዕከላት መክፈት አስፈልገዋል። ከጫት አልኮልና መሰለ አደንዛዥ እጽ ለማገገም መቀሌ የሚገኘው አደንዛዥ እጽና አልኮል ማገገሚያ ማዕከል የገቡ ወጣቶች ጫት ስለሚያስከትለው ጉዳት ይናገራሉ። የአጃንስ ፍራንስ ፕሬስ ዘጋቢዎች በመቀሌና አዲስ አበባ ተገኝተው ጫት ስለሚያስከትለው ጉዳት ያጠናቀሩትን ዘገባ ጽሆን ግርማ እንዲህ ያሰናዳዋለች። ዮናስ ጌቱ የምህንድስና ተማሪ በነበረበት ወቅት እርሱና ጓደኞቹ ሌሊቱ ሙሉ ለማጥናት እንዲያስችላቸው በሚል ነበር ጫት መቃም የጀመሩት። ነገር ግን መጽሐፎቻቸውን ዘግተው ለመተኛት ሲሞክሩ የልብ ምታቸው ይጨምራል። ከዛ ውስጥ ለመውጣትና ለመተኛት ደግሞ እንደ ቮድካና ካናቢስ ያሉ አልኮልና አደንዛዥ ዕጾችን ተጠቅመው ለመተኛት ይሞክራሉ። ዮናስ ወደ አደንዛዥ ዕፅና አልኮል ሱስ የመራው ጫት መቃሙ እንደሆነ ያምናል። ይህ ደግሞ ሙያውን፣ ገንዘቡን፣ የሚያከብራቸውን ቤተሰቡንና አጠቃላይ ኑሮውን አሳጥቶታል። አንዱ ሱስ ሌላኛውን ሱስ እያስከተለ ይሄዳል ይላል ሁለቱም የአንድ ሳንቲም ሁለት ገጽታ ናቸው፣ አይነጣጠሉምም ብሏል። ላለፉት 15 ዓመታት እንደ ጫት፣ ሲጋራና ማሪዋና የመሳሰሉ ሱስ አስያዥ ነገሮችን እጠቀም ነበረ፣ ሱሰኛ ነበርኩ። በመንግስት የሚተዳደረውና መቀሌ ከተማ የሚገኘው የማገገሚያ ማዕከል ጫትና ሌሎች ሱሶቹን ለመተው እንዲችል እገዛ ተደርጎለታል። በማዕከሉ ሌሎች ወጣቶች ከሱስ እንዲወጡ ይበረታታሉ። በብዙ አገሮች ጫት ማምረት መቃመም ሆነ መሸጥ የተከለከለ ነው። በኢትዮጵያና ና በአንዳንድ የአፍሪካ ቀንድ ሀገሮች ግን የተፈቀደ ነው። አብዛኞቹ ጫት በአንድ ማህበረሰብ ውስጥ የሚያስከትለውን ጉዳት ከመረዳት ይልቅ እንደ ባህል አድርገው ይመለከቱታል። አንዳንዶቹ ግን የጫትን ጉዳት በግልጽ ይናገራሉ፣ የምግብ ፍላጎታቸውን እንደሚዘጋው፣ ጥርሳቸውን ከጥቅም ውጭ እንደሚያደርገው እንዲሁም እንቅልፍም ጭምር እንደሚነሳቸው። ይህ የጫት ልማድ የአንድን ቤተሰብ የገንዘብ አቅምም ይጎዳል። በአዲስ አበባ ከተማ ነዋሪ የሆነ አንድ የጫት ተጠቃሚ ከምስራቁ የአገሪቱ ክፍል የሚመጣውን ጫት በየቀኑ አራት ዶላር ወይም አንድ መቶ አስር ብር አካባቢ እየከፈለ እንደሚገዛ ይናገራል። ወልዳ ሀያጎስ መቀሌ የሚገኘው የአደንዛዥ እፅና አልኮል ማገገሚያ ማዕከል ኃላፊ እንዲሁም የሳይኮሎጂ ባለሙያ ነው። አገልግሎቱን በነጻ እየሰጠ የሚገኘው የሱስ ማገገሚያ ከተከፈተበት የአውሮፓውያኑ 2015 ዓ ም ጀምሮ ወደ ማገገሚያው ከገቡት 500 ወጣቶች ውስጥ 80 በመቶ የሚሆኑት ወደ ሱስ የገቡት በጫት ምክንያት መሆኑን ለፈረንሳዊ ዜና ወኪል አጃንስ ፍራንስ ፕሬስ ተናግሯል። ኢትዮጵያ ከቡና ቀጥሎ ትልቁ ወደ ውጭ የምትልቀው ምርቷ ጫት ነው። ጅቡቲና ሶማሊያ ዋና ገበያተኞች ናቸው። አሁን የአገር ውስጥ ተጠቃሚዎች ቁጥርም ጨምሯል። ወልዳይ ተማሪዎች የዚህ ተጠቂ እንደሆኑ ይናገራል። አብዛኞቹ ጫት የሚቅሙት የማንበብና የሚፈልጉትን የመስራት አቅማቸውን እንደሚጨምረው ስለሚያምኑ ነው። ሲቅሙ ሌሊቱን ሙሉ ማንበብ ይችላሉ። አንዳንዶቹ ከቃሙ በኋላ ዘና ለማለትና ለመረጋጋት አልኮል ይጠቀማሉ። አንዳንዶቹ ደግሞ ምርቃና የሚባለውን ሳያስወግዱ እንዳሉ ይሆናሉ። በአጠቃላይ ጫት ወደ አደንዛዥ እጾች የሚገባበት መግቢያ በር ነው ይላል። ጫት የሚያስከትለውን ከፍተኛ ጉዳት ለማህበረሰቡ በተገቢው መንገድ ማስተማር አለብን፣ በጉዳዩ ላይም በደንብ ጠንክረን መስራት ይኖርብናል ብሎ ያምናል። በአዲስ አበባ ትንሿ መቋድሾ ብለው በሚጠሯት ቦታ ጫትን አረንጓዴ ወርቅ ብለው ሰይመውታል። በዚህ ቦታ ጫት ሲቅም የተገኘው ወጣት ኦስማን አብዱላሂ ጫት መጥፎ ነው ብሎ አያምንም። ይህ እውነት አይደለም። እንደዚህ የሚሉት መጀመሪያውኑ አልኮልና አደንዛዥ እጽ ከጀመሩ በኋላ ጫት መቃም የጀመሩ ናቸው። ለዘጠኝ ዓመታት ጫት የቃመው የሰላሳ ዓመቱ መሐመድ ከሊፋ ግን ጫት ትዳሩን እንዳሳጣው ይናገራል። ጫት እየቃመ በፌስቡክ የውስጥ መልእክት መላላኪያ ሌሊቱ ሙሉ ከሴት ጋር እንደሚነጋገር የደረሰችበት የቀድሞ ባለቤቱ ጥላው እንደሄደች ይናገራል። በጫት ምክንያት ያጣውን ሕይወቱን ለማስተካከል በማገገሚያ ማዕከል ውስጥ እንዳለም ገልጿል። ከሱስ ወጥቶ አዲስ ቤተሰብ የመመስረት ህልምም እንዳለው ተናግሯል። አድማጮች እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ምርጫችሁ ስላደረጋችሁ እናመሰግናለን። ጸዳይ ተድላ ትባላለች። ነዋሪነቷ በዚህ በአሜሪካ ነው። የሙሉ ጊዜ እናት ናት። ይሁንና ቤት መዋል ሳይገድባት የራሷን የዩቲዩብ ገጽ ከፍታ እናት በመሆን ሂደት ውስጥ የተማረቻቸውን ነገሮች ታጋራለች። በዚህም ብቻ ሳትገደብ በእውቀቷ ኢትዮጵያ ውስጥ የሚገኙና በመንግስት የሚደገፉ የወላጅ አልባ ሕጻናት ማሳደጊያዎችን ገንዘብ በማሰባሰብ እየረዳች ትገኛለች። ለዛሬ የሴቶች ጋቢና እንግዳችን ናት። እደንገረመው እንዲህ አናግራታለች። ጸደይ ተላ ትባላለች ተወልዳ ያደገችው አዲስ አበባ ይሁን እንጂ በአሁኑ ሰዓት ነዋሪነቷን በዚሁ በአሜሪካን ሀገር ውስጥ አድርጋለች። ባለትዳርና ና የሁለት ልጆች እናትም ናት። በዚህ ልጆችን ማሳደግ በጣም ከባድ በሆነበት በአሜሪካን ሀገር ውስጥ የሙሉ ጊዜ እናት ሆና ልጆቿን መንከባከብ ጀመረች። እናትነት በየቀኑ አዲስ ነገር እንዳለው ስትረዳ በየቀኑ አዳዲስ ጥያቄዎች ሲመጡባትም እነሱን እንዴት እንደተወጣቻቸው የዩትዩብ ገጽ ከፍታ ሀሳቧን ማጋራት ጀመረች። እንግዲህ እናትነት በጣም ደስ የሚል የተለየ ዓለም ነው ብዬ ነው የማስበው ትልቅ እግዚአብሔር በረከት ነው። የዩቲዩብ ቻናል የጀመርኩበት ምክንያት የመጀመሪያ ያለ ጄን እርጉዝ ከሆንኩበት ጊዜ ጀምሮ ብዙ ነገሮችን አነብ ነበረ። ምክንያቱም በልማድ ማሳደግ አለ፣ ደግሞ በቃ እንዲህ ነው የሚደረገው በሚባለው አይነት እና ስል ብዙ ነገሮችን አነብ ነበር እና ምን አሰብኩኝ፣ እኛ ሀገር በተለይ ባለው ሁኔታ ብዙ እንደዚህ የሚነበቡ ነገሮች አላየሁኝም። እኔ ታድግ ወይም ደግሞ በነበርኩበት ጊዜ እና ብዙ መጽሐፍቶች አልነበረውም ብዙም ሰው ያልምድ አልነበረውም ነውና እንደው ያለኝን ነገር የተማርኩትን ነገር ባካፍል ብዬ ነው እንግዲህ እዛ ላይ የተለያዩ ሀሳቦች ማካፈል የጀመርኩት። ጸደይ በዚህም ብቻ ሳትገደብ፣ ከቤቷም ሳትወጣ እውቀቷንና ገንዘቧን ተጠቅማ በኢትዮጵያ የሚኖሩ ወላጅ አልባ ህጻናትን ለመደገፍ ከሚሰራ ኤኮፋውንዴሽን ከተሰኘ ድርጅት ጋር ጥምረት ፈጠረች። ኢትዮጵያ ውስጥ ያሉትና በመንግስት የሚደገፉትን ክበበ ጸሐይ ቀጨኔ የሴቶች ልጆች ማሳደጊያ እና ኮልፌ የወንዶች ልጆች ማሳደጊያ ማዕከላትን ለመደገፍም የተቻላትን ያክል ለማድረግ የገንዘብ ድጋፍ በማሰባሰብ ላይ ትገኛለች። እንዲያው እንዴት ብለሽ ይህን ነገር ጀመርሹ? በምን አይነት ሁኔታስ ነው ድጋፍ የምታደርጊው ስል ጠየኳት። እንዳጋጣሚ አጋጣሚ ነው። አንድ ጊዜ ዩቲዩብ ላይ ሆኜ እንደዚሁ የተለያዩ ፕሮግራሞችን ሳ ኢትዮጵያ የተሰራ ፕሮግራም ነው። አንዲት እናት ልጆችን ከአንደኛው የመንግስት ህጻናት ማሳደጊያ ወስዳ እንዴት እንዳሳደገች፣ እንዴት እንደወሰደች ስትናገር ስለነበረው ሁኔታ በጣም ያሳዝን ነገር ነበር የተናገረችው። ከዛ ወዲያ ምን ማድረግ እችላለሁ፣ እንዲህ ማሰብ ጀመርኩኝ። አንድ ፋውንዴሽን አለ የሚረዳ እና ከሷ ጋር አብረን ለመስራት ተነጋገርን። እንግዲህ ሁላችንም እንደምናውቀው ዓለም አቀፍ በጉድፈቻ ልጆችን ማሳደግ በዓለም አቀፍ ደረጃ አሁን በኢትዮጵያ ተከልክሏል ከሁለት ሺህ አስራ ስምንት ዓመተ ምህረት ጀምሮ። ስለዚህ ይሄ ማለት እንግዲህ ወላጅ የሌላቸው ሕጻናት በኢትዮጵያ ሆነው የሚያድጉበት ሁኔታ እንዲመቻች ተወስኗል ማለት ነው። ይሄ በሚሆንበት ጊዜ እንግዲህ ምንድን ነው በየቀኑ ነው ወላጅ የሌላቸው ሕጻናት ወደ ሕጻናት ማሳደጊያ የሚወሰዱት በየቦታው ይገኛሉ። ይሄ ደግሞ በጣም ከባድ የሆነ ተጽዕኖ ይፈጥራል ባሉት ማሳደጊያዎች ላይ ምክንያቱም የማሳደጊያው ያለው እጆችን የመያዝ ብቃት እና የልጆቹ ብዛት እየተመጣጠነ ያለበት ሁኔታ አይደለም ያለው እና ይሄ ፋውንዴሽን ትልቁ አላማው ምንድን ነው እዛ ላሉ ልጆች እንግዲህ በሚኖራቸው ቆይታ ያው ሀገር ውስጥ ቤተሰቡ እስከሚወስዳቸው ድረስ የተመቸ ሁኔታ እንዲሆንላቸው በማሳደጊያ ውስጥ የሚያሳልፉት ጊዜ ጥሩ በሆነ ለልጆች የተመቸ ሁኔታ የሚያድጉበትን ነገር ለማመቻቸት የሚሰራ ፋውንዴሽን ነው። እና እንግዲህ የመጀመሪያ ስራ የሚሆነው አሁን ያለ እቃን የማሟላት ያለው ህፃን ቁጥር እና ለምሳሌ ያለው አልጋ ብዛት ተመጣጣኝ አይደለም። ስለዚህም የህፃናት አልጋ አለ እዛ ውስጥ አዳዲስ የተወለዱ አራት አምስት ህፃናት አንድ ላይ የሚደረጉበት ሁኔታ ያለው አልጋ የለም። እንደገና የቤት እጥረት አለ እና በጣም የተጨናነቀ ሁኔታ ነው ያለው። ስለዚህ እሱን ለመቅረፍ ሲባል የዋጋም ተመን ወጥቶ የሚፈጀው የራስን የቻለ የገንዘብ መጠን አለ። እኔ ደግሞ ከዛ ውስጥ እንግዲህ ራሴ የማውቃቸውን ሰዎች አስተባብሬ እስኪ በዚያ ልጀምር ብዬ የህፃናት አልጋም ቤር አስራት ስምንት ያስፈልጋል። ለእሱ ገንዘብ ማሰባሰብ ላይ ነኝ ያለሁት። ጸደይ ለምታውቃቸው ሰዎች በግሏ ደብዳቤ በመጻፍና ሰዎች ድጋፍ እንዲያደርጉ በማበረታታት የገንዘብ ማሰባሰቡን ሂደት ሀብላ ጀምረዋለች። እንግዲህ አሁን ባለ ሁኔታ ፋውንዴሽኑ ገጽ ላይ ነው ሰዎች ማዋጣት የሚችሉት። በገንዘብ መርዳት የማይችል ሰው ደግሞ ብዙ መርዳት የሚችልባቸው ነገሮች አሉ። ለምሳሌ ኢትዮጵያ ውስጥ የምንኖር ሰዎች ወደ እነዚህ ህጻናት ማሳደጊያ ሄዶ ከልጆቹ ጋር ጊዜ ማሳለፍ ራሱ ትልቅ ነገር ነው፣ በተለይ ለህጻናቶቹ። ይህንን ሂደትም ሰዎች በሚችሉት መልኩ በኢኮ ፋውንዴሽን ገጽ ላይ በመግባት እንዲደግፉ፣ በሀገር ውስጥ ያሉትም ደግሞ በገንዘብ እንኳን ባይሆን ሙያዊ ድጋፋቸውን እንዲያደርጉ ታበረታታለች። ኤደንና እንግዲህ እንግዳሽን በጣም እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ምስራቅ ኢትዮጵያ ወስደናል። ፈቲያ መሐመድ ትባላለች። ተወልዳ ያደገችው ድሬድዋ ነው። ሞዴሊስት ነች። ጃፓንና ቻይና በተካሄዱ የወይዘሮ ዓለም አቀፍ የወይዘሪት ዓለም ቁንጅና ውድድሮች ላይ ተሳታፊ የነበረችው አፈትያ ትዳር መስረታ ልጅ ከወለደች በኋላ በወይዘሮዎች መካከል በሚካሄዱ ዓለም አቀፍ ውድድሮች ተደጋጋሚ ድሎችን አስመዝግባለች። በዚሁ በአሜሪካን ሀገር በግንቦት ሁለት ሺ አስራ ዘጠኝ ላይ በተካሄደው የአለም የማህበረሰብ አገልግሎት የወይዘሮ ዓለም አሸናፊ ነች። ይህንን ድሏን ተጠቅማም የአካባቢያን ማህበረሰብ ለማገልገል ውጤታማ እንቅስቃሴዎች ታካሄዳለች። አዲስ ቸኮል አነጋግሯት ነበር። ፈቲያ ማህመድ ይባላለሁኝ በሞዴሊንግና በፋሽን ኢንዱስትሪ ውስጥ ነው የተሰማራሁት ሁለት ሺ አስራ ስምንት ማሌዥያ ላይ ኮንቲኔንታል አሸናፊ ነበርኩኝ ምስስ ቱሪዝም አፍሪካ የ ሁለት ሺ አስራ ስምንት አሸናፊ ነበርኩ ኢትዮጵያ ነው ክዬ ከዛ ደግሞ ኦክቶበር ላይ እንዲሁ ሁለተኛ ነው የወጣሁት የወይዘሮ ፕላኔት ላይ ሁለተኛ ነው የወጣሁት አሁን ደግሞ ሜ ላይ ምስስ ወርልድ ላይ ፓስ ቤት አድርጌ ነበር ኢትዮጵያ ነው ክዬ እዛ ላይ የማህበረሰብ አገልግሎት አሸናፊ ነኝ ወደ ሞዴሊንጉ ዘርፍ መግባት ለሚፈልጉ ወጣቶችም ምክር አላት። ወጣቶች በሞዴሊንግ በፋሽን ቅርብ ናቸው። ወጣቶቻችን በተለየኝ አሁን በተለይ በአሁን ዘመን እንደምታየው ቴክኖሎጂው በጣም ኢንስታግራም፣ ፌስቡኩ፣ ሁሉ ዩቱ ሁሉ ነገር ባለበት ሰዓት የኛ እድሉን ስላላገኘን አጋጣሚዎቹ፣ ቻንሶቹ በጣም ትንሽ ናቸው እና ስለሆነ ነው እንጂ የእኛ ወጣቶች በጣም ልባቸው የተሰረቀ ነው። በተለይ በተለይ ወደ አዲስ አበባ ምናምን ስትሄድ እንደዚህ መሀል ላይ ወደ ድሬዳዋ ከተማ ከተማ ብታይ እንዲ በግልብ ነው። ሙያውን ሳያውቁት ምን አይነት ዋጋ እንደሚያስከፍል አያውቁትም። የት ጋር መድረስ እንደሚፈልጉ አያውቁትም። ሞዴል በፊት በፊት ዶክተር ነው የሚባለው። አሁን አሁን ሞዴል ነን ነው የሚሉት እና ልጆቻችንን ለፕሮፌሽኑም የሚገባውን ትክክለኛውን ግንዛቤ ማስጨበጥም ያስፈልጋል። ከተሰራበት ደግሞ ትልቅ ኢንዱስትሪ ነው። አርት ነው። ሞዴሊንግ ጥበብ ነው፣ ሳይንስ ነው። እና ያንን ነገር ፕሮፌሽናል በሆነ መልኩ እዚህ በተቋም ደረጃ የለም እርግጥ ገና እኛ ገር ግን ያንን ግንዛቤ ማስጨበጥ ያስፈልጋል። አውቀውት ሴት ወጣት ሴቶቻችን እንዲህ ወደ ሙያው ሲገቡ ያንን ነገር ተገንዝበ አልጋ ባልጋ እንዳልሆነ ብዙ ችግሮች እንደሚያጋጥሟቸው ማወቅ መቻል አለባቸው። እና ከተሰራበት ደግሞ የሚመለከታቸው አቋማት ባለ ሀብቶችም ሊሆናሉ፣ በዚህ ፕሮፌሽን ላይ መሰማራት የሚፈልጉ ሊሆን ይችላሉ። ሙያው አትራፊ እንዳገርም አትራፊ ነው። ቢዩቲ ፔጀንትም እንዳገር አትራፊ ነው። አንድ ሴት ኢትዮጵያን ወክላ ሄደች ማለት የኢትዮጵያን ባህል ወግ ሥርዓት፣ ካልቸር፣ ተፈጥሮ፣ ቋንቋ፣ ብዙ ነገር ነው ሄዳ ፕሮሞት የምታደርገው። ያ ፕላስ ደግሞ የእኛ ኢትዮጵያውያን ሴቶች እንደምታየው ከለራችን በጣም ነው የሚያምረው፣ ቁመታችን ኢትዮጵያ በሯጮች እኮ የምትታወቀው እኮ ባዳችን ማስል ስለሆነ እኮ ነው አለን እንዴ ለሞዴሊንግም የተመቸ አቋም ነው ያለን ማለት እኮ ነው። ፈቲያ ብዙ ጊዜዋን ባሳለፈችበት ሞዴሊንግና ፋሽን ላይ ብቻ ከማተኮር ይልቅ በአሜሪካ አሸናፊ የሆነችበትን የማህበረሰብ አገልግሎት መስጠት ነበር የመረጠችው። ለዚህም ተወልዳ ወዳደገችበት ድሬዳዋ ነበር ፊቷን ያዞረችው። በድሬዳዋ ሙከጀ ላይ የሚባል ቀደምት ባህል አለ። ሙከጀላ ህብረተሰቡ በመካከሉ ያለውን አለመግባባት ዛፍ ጥላ ስር ሆኖ የሚመክርበት ባህል ነው። በመተሳሰብና በፍቅር የታወቅ የነበረው የድሬዳዋ ነዋሪ ከቅርብ ጊዜ ወዲህ በተደጋጋሚ በግጭት ስሙ መነሳቱ የከነከናት ፈትያ ይሄ መስተካከል አለበት በሚል ነባሩ የሙከጀላ ወይም የዛፍ ጥላ ስሩ ውይይት በዘመናችን መደገምና ችግሩ መፈታት አለበት ብላ ተነሳች። ለዚህም አርቲስት አሊቢራ፣ አርቲስት አሊሸቦ፣ ወይዘሮ የተነበረች ንጉሴ፣ ከንቲባ መሀመድ አመድቡህ፣ ኡጋዞች አባ ገዳዎች፣ የሃይማኖት አባቶችና ሌሎችም የድሬዳዋ ጉዳይ ይመለከታቸዋል የተባሉ ተጽዕኖ ፈጣሪ 150 ታዋቂ ሰዎች በጋራ የሚመክሩበትን መድረክ ፈጥራለች። ስለ መድረኩ እንዲህ ትላለች። እንደ ድሬዳዋ ልጅነቴ፣ ባለፈው እንደምታስታውሱት ሜራት ላይ ሚስስ ወረድ 2019 ላይ የማህበረሰብ አገልግሎት አሸናፊ ነበርኩኝ በአሜሪካን ሀገር በላስ ቬጋስ ላይ እዛም ቃል የገባሁት ነው። የዚህ የማህበረሰብ አክ ከዛም በፊት የማህበረሰብ አገልግሎት ከሰላም እና ከባህልና ቱሪዝሞች ጋር በመሆን ተቋማት ጋር በመሆን በተለያዩ ጊዜያቶች እንደዚህ አይነት ስራዎች ሰራ ነበረ፣ ግን አሁን ይሄ እውቅና ኦፊሻሊ በዚህ በምስስ ወርልድ ከተሰጠኝ በኋላ እዛ ቃል በገባሁት መሰረት ወደ አገሬ ስመለስ በተለይ ቤት ሳይጸዳ ደጅ አይጸዳም የሚል አባባል አለና ይሄንን አሁን ያለው አገራችን ኢንዲቪጁዋል የሰላም ኮሚቴ ስለተቋቋም አይደለም፣ በመንግስት ደረጃ በሚኒስትር ደረጃ ስለተቋቋም አይደለም፣ በቡድን ስለአቋቋም ሳይሆን እያንዳንዱ ሰላም ያስፈልገዋል እና ሁሉም አሁን ላለው ችግር ሁሉም ኃላፊነት መውሰድ አለበት ኢንዲቪጁዋሊ ማለት ነው። ያንን በመገንዘብ እኔም እስቲ ለዚህ ለተወለድኩበት ማህበረሰብ ያለኝን እንዳቅ እንዳለኝ ባለኝ ደረጃ እናቅም የሆነ ነገር ኮንትሪቢዩት ላድርግ በሚል ያመጣሁት ሀሳብ ነው። ሀሳቡን እንዳመጣው ዶክተር አልቶ አሊ ቢራን አናግራቸው ነበር። እሳቸውም በሀሳቡ ተስማምቶ ሌሎችም እና ዶክተር አሊሸቦ እንዲሁም ደግሞ አርቲስት ዩነስ እና ሌሎች ወጣቶች አርቲስቶች፣ እና እንዲሁም ግለሰቦች እንዲሁም ስናናግራቸው ፍቃደኛ ሆነን ለምን ድሬዳዋል ሬዳ ከሌሎች ክልሎች በብዙ የምትለይበት መንገድ አለ። አስተዳደጋችን ይለያል፣ ባህላችን ይለያል። በጣም ብዙ የተለያየ ቀለም ስላለን አስተዳደጋችን ላይ ካራክተራችንም፣ ኑሯችንም፣ ቀለማችን፣ ሁሉ ነገር ይለያል እና ምናልባት እኛ ሮል ሞዴል መሆን እንችላለን። ለሌላው አካባቢ፣ ለሌላው ክልል ምሳሌ መሆን እንችላለን። ለምን አካባቢያችን ላይ ከራስ ለምን አይጀመርም? ፈትያ ያሰበችው ተሳክቶ ውጤታማ የዛፍ ጥላ ስር ውይይት ተካሂዷል። ይህ በግል ተነሳሽነት የተጀመረ እንቅስቃሴ ብዙዎቹ ለተመሳሳይ እንቅስቃሴ ያነሳሳ ነበር። ፈትያ በወጣትነቷ ያገኘችውን እውቅና ተጠቅማ የትውልድ አካባቢዋን ችግር ለመፍታት እንደሞከረችው ሁሉ ሌሎች ወጣቶችን በየተሰማሩበት ዘርፍ ለማህበረሰባቸው የሚችሉት እንዲያደርጉ ጥሪ ታቀርባለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ወደ እናንተ የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው። በመቀጠል የወጣቶች ድምጽ ይሰማል። በተለያዩ ማህበራዊ ድረገጾችና መገናኛ ብዙሃን ስለ ጽንፈኝነት ብዙ ነገር ይባላል። እስኪ እናንተን እንጠይቃችሁና ጽንፈኝነት ለእናንተ ምን ማለት ነው? ይግዛው አባ ይባላለሁ። ጽንፈኝነት የሚለውን ፌስቡክ ላይ ምናምን አያዋለሁ ግን አሉታዊ የሆነ ጎን እንዳለው እረዳለሁ። ጽንፈኝነት ሲባል አሉታዊ ለሆነ ነገር፣ በቃ ጥሩ ላልሆነ ነገር እንደሚጠቀሙበት ይዛን ያህል ነገር ነው የምረዳው እንጂ ጽንፈኝነት የሚለውን በ በሌላ ነገር ምስ በደምብ አስጊዜት መለቅ ሻ የኔ ይበልጣል ብሎ የሌሎችን ዝቅ አድርጎ የራሱን ማሳደግ የሚፈልግ ሰውን ለመግለፅ ነው የሚረድበት። ልክ እንደዛ ግሞ ጽንፈኝነት ምናልባት ከፖለቲካን ጋር ተያይዞ የራስን ብሔር ለማሳደግ የሚያስ እንደዛ የሚሆን ብዙ ጽንፈኝነት የሚለውም በደምብ እያለ ጽንፈኝነት ማለት የሚያስፈራኝ ቃላት ነው የምር ነው። ጥንፈኛ ወይም ወገናዊነት በሌላ ትርጉም ከበድ ይላል፣ ያስፈራል። ምክንያቱም አንድ ሆነን ልዩነትን ስናስብ ደግሞ መጥፎ ነገር ነው። ምክንያቱም የእኛ ሀገር በጣም በተለያዩ ብሔር ብሔረሰቦች ያለን እና በተለያዩ አመለካከት በተለያየ አስተሳሰብ ያለን ማህበረሰብ ውስጥ ነው። ይሄ ጥንፈኝነት ደግሞ ከእነዚህ ከተለያየ አስተሳሰብ ጋር ከተለያየ አመለካከት ጋር ከተለያየ ብሔረሰብ ጋር ሲገናኝ በጣም የተለየ መጥፎ ነገር ሊያደርስ የሚችል ቃል ነው። ጥሩ የሆነ ትርጉም የለም። ሰዎች ጋር ሲመጣ ደግሞ በጣም መጥፎ ይሆናል። በሰው ባህሪ ላይ ሲገለጽ ለሀገርም አይጠቅምም፣ ለግለሰብ አይጠቅምም፣ ለቤተሰብም አይጠቅም ነገር ሰጥቶ ቃለ እንዴት ሰጥቶ ይባላሉ። ለእኔ ጽፈኝነት የሚለውን ቃል ስረዳ ሁለት ትርጉም ነው የሚጽብ። በአንድ በኩልም ይዘው ምንድን ነው አንድ ወገንተኝነት ይዞ የእኔ ሀሳብ ብቻ ነው ልክ ብሎ የራስን ሀሳብና አካሄድ ሬዮት ያለሆነ ነገሩን ማንጸባረቅ ነው። በአንድ በኩል ደግሞ ሳይ ደግሞ አንድን ትክክል የሆነን ነገር ትክክል ነው ብሎ አሳምኖ መናገር እና ከሀሳብ ፈቀቅ ያለ ማለትም በጽንፈኛ የሚቆጠሩበት ሁኔታ አለ። ግን በዋና ምክንስ ነገር ግን ጽንፈኝነት አንዱ የሌሎች ስህተት ነው የእኔ ልክ ነው ወይም ደግሞ ሌሎች እኔን መቀበል አለባቸው። ወደ ራሱ የቀረቡትን ነገሮች ጓደኛ፣ ሌሎችን ደግሞ እንደ ጠላት አድርገው የመፈረጅን ነገር ነው። ጽንፈኝነት የኔ ሀሳብ ብቻ ነው ትክክል ብሎ የሌሎችን ሀሳብ ማጣጣል እና መሸሽ ነው ብላችሁናል። ያስፈራል ያላችሁም አላችሁ ሁላችሁንም እናመሰግናለን። አሁን ሰዓቱ ደግሞ የቴክኖሎጂ ነው። የመጪውን ዘመን ይቀይራሉ ተብለው የተነገረላቸውን ፈጠራዎችና ሀሳቦች ምልከታዎችን የምናደርስበት ሰዓት ነው። ሀብታሙ ስዩም ስለ ሮቦቲክ ቁምጣ ሱሪ ያወጋናል። አጥኚዎች በእርምጃና ሩጫ ወቅት ኃይልን የሚያጉለብት ልብስ መስራታቸው ተሰምተዋል። ኤግዞሱት የተሰኘው ልብስ ቀላልና በአብዛኛው ሕዝብ ዘንድ ተቀባይነት ሊያገኙ የሚችሉ የመጪው ዘመን ተለባሽ ግኝቶች እውን መሆን እንደሚችሉ የሚያሳይ እንደሆነ የሃርቫርድ ዩኒቨርሲቲ ዌስ ኢንስቲትዩት ተመራማሪዎች ተናግረዋል። መሰል ፈጠራዎች በቀደመው ጊዜ የአካል ጉዳት ያለባቸውን ሰዎች ለመርዳት ያለሙ ነበሩ። የአሁኑ ፈጠራ ግን ከዚህ አልፎ ለማንኛውም ሰው ኃይልና ፍጥነትን ይቸራል። ኤግዘሱድ አምስት ኪሎግራም ያክል የሚመዝን ሲሆን ከሌሎች መሰል ፈጠራዎች ጋር ሲነጻጸር ቀላልና እንቅስቃሴን እንዳይገድብ ተደርጎ የተሠራ ስለመሆኑ ተነግሮለታል። የሮቦት ቁምጣ ሱሪ በሚል ሊገለጽ የሚቻለው ግኝት ከሚለጠጡ ቁሶች የተሠራ ነው። በኮምፒውተርና ሞተር ቁጥጥር የሚደረግለት መሣሪያ በወገብና ጭን ላይ ይታሰራል። የተጠቃሚውን የላይ እግር ክፍል ከሞተሩ ጋር የሚያገናኙ ገመዶችም አሉት። በእያንዳንዱ እርምጃ በገመዶቹ ላይ የሚፈጠረው ግፊት ለተጠቃሚው የላይ እግር ክፍል ኃይልን ያጎናጽፋል። የዚህ ፈጠራ ውጤት ትልቁ ስኬቱ የሰዎችን ሜታቦሊዝም ወጪ መቀነስ ነው። ሜታቦሊዝም ሕይወት ያላቸው ነገሮች ምግብን ወደ ኃይል የሚቀይሩበት ሂደት ነው። መጠኑ ያነሰ ሜታቦሊዝም ወይንም ማብላላት አንድ ሰው አካላዊ እንቅስቃሴ ሲያከናውን አነስተኛ ኃይል ብቻ እንዲጠቀም የማድረግ ጠቀሜታ አለው። ይህ ሮቦቲክ ቁምጣ ሱሪ ለሕዝብ ፍጆታ ገና አልዋለም። ክብደቱን በ40 በመቶ በመቀነስ ለበርካታ ተጠቃሚዎች የተስማማ ሥርዓት እንዲታከልበት ተመራማሪዎች እየጣሩ ነው። ትር ፀሐይነሽ ትር ብርሃን ትር ፀሐይ

አድማጮቻችን አብራችን ስለነበራችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ አምሽተናል። ዝግጅታችንን ሲያቀናብረ የቆየው ሞክቢሊያ ቢሮ ነው። የዛሬ የድምፅ መሐንዲሳችን ቲያናት መልካም Shut down, shut down. ค <O> ุณรดิโอส